እንደምናመሻችሁ በቅድሚያም ርዕሶቹ እንሆ። ዛሬ በታንዛኒያና ኮትዲቯር ፕሬዝደንታዊ ምርጫ ተካሄደ። በኮትዲቯር በስልጣን ላይ የሚገኙት አላሳን ዋታራ ምርጫውን በብልጫ ድምፅ ያሸንፋሉ ተብሎ ይታመናል። በታንዛኒያው ምርጫ በፕሬዚደንት እጩዎቹ መካከል ጠንካራ ፉክክር እንደሚኖር ይታመናል። ከሊቢያ ትሪፖሊ ከተማ 160 ኪሎ ሜትር ርቀት ላይ በሚገኝ የባህር ዳርቻ የ29 ሰዎች አስክሬን መሰብሰቡን የቀይ መስቀል ድርጅት አስታወቀ። ሟቾች አፍሪቃውያን ከመሆናቸው በስተቀር ዜግነታቸው አልተነገረም። ኢትዮጵያዊው ሲሳይ ለማ ዛሬ በወንዶች የፍራንክፈርት ማራቶን ውድድር ኬንያውያን ተፎካካሪዎቹን ጥሎ አሸነፈ። በሴቶች ውድድር ከአንድ እስከ ሶስት አሸናፊዎቹ ኢትዮጵያውያን ሆነዋል። ዜናው በዝርዝር የኬንያ ጦር በጎረቤት ሀገር የሚንቀሳቀሰው የአሸባብ ቡድን 15 ተዋጊዎችን መግደሉንና የቡድኑን አንድ የጦር ሰፈር መደምሰሱን ዛሬ አስታወቀ። የጦሩ ቃል አቀባይ ኮሎኔል ዳቪድ አቦኒዮ ዛሬ በወጣ መግለጫ እንደገለጹት በአፍሪቃ ሕብረት ስር ሶማሊያ ዘምቶ የሚገኘው የኬንያ መከላከያ ጦር ደቡባዊ ሶማሊያ ውስጥ የጁባ ወንዝ አቅራቢያ ያንቷይ ላይ የሚገኘውን የአሸባብ ጦር ሰፈር አውድሟል። ቃል አቀባዩ አክለውም ወንዙን በማቋረጥ ላይ የነበሩ የአማጺው ቡድን ሁለት ጀልባዎችም ተደምስሰዋል ብለዋል። እንደ ቃል አቀባዩ ከሆነ የአንቷይ ውስጥ የወደመው የጦር ሰፈር የአሸባብ ታጣቂዎች ወንዙን ተሻግረው ወደ ታችኛው የሸበሌ ግዛት ለማቋረጥ ዋነኛ ጦር ሰፈራቸው ነበረ። ኬንያ አማጺያን ቡድን ለመዋጋት በምታካሄደው ትግል በተደጋጋሚ ኢላማ መሆኗ ይታወሳል። ከሊቢያ ትሪፖሊ ከተማ 160 ኪሎ ሜትር ርቀት ላይ በሚገኝ የባህር ዳርቻ የ29 ሰዎች አስክሬን መሰብሰቡን የቀይ መስቀል ድርጅት አስታወቀ። የድርጅቱ ቃል አቀባይ የዓይን እማኞች በሲሊትን የባህር ዳርቻ አስክሬን መመልከታቸውን በነገሩ መሰረት መጀመሪያ 25 ኋላም ሌሎች አራት አግኝተናል ሲሉ ገልጸዋል። ሟቾቹ ስደተኞች ሳይሆኑ እንዳልቀረም ኤኤፍፒ የዜና ምንጭ ዘግቧል። ስለ ሟቾች ዜግነት የተሰጠ ምንም አይነት መግለጫ ባይኖርም የትሪፖሊ ባለስልጣናት ሟቾች አፍሪቃውያን እንደሆኑ ተናግረዋል። የቀይ መስቀል ሰራተኞች ዛሬ እሁድ፣ ሌሎች አስክሬኖችንም ይሰበስባሉ ተብሎ እንደተጠበቀ ዜና ምንጩ ገልጿል። ከሰሜን አፍሪካ ወደ አውሮጳ በባህር ለሚሰደዱ ብቸኛው አማራጭ የሜዲትራኒያን ባህር ሲሆን ከትሪፖሊ 300 ኪሎ ሜትር ርቀት ላይ የምትገኘው የኢጣሊያ ደሴት ላምፔዱዛ እጅግ የምትዘወተረው መዳረሻ ናት። ዛሬ በታንዛኒያና ኮዲቫር ፕሬዝደንታዊ ምርጫ ተካሄደ። በኮዲቫር በስልጣን ላይ የሚገኙ ሰላሳን ዋታራ ምርጫውን በብልጫ ድምጽ ያሸንፋሉ ተብሎ ይታመናል። በምዕራብ አፍሪካዊት ሀገር ከአምስት ዓመት በፊት በተካሄደው የእርስ በርስ ጦርነት የተነሳ ከሶስት ሺህ በላይ ሰዎች ከሞቱ በኋላ ምርጫ ሲካሄድ ያሁኑ የመጀመሪያው ነው። በወቅቱ በስልጣን ላይ የነበሩት ሎረን ባግቦ ስልጣኑን ለዋታራ አላስረክብም ማለታቸው የሚታወስ ነው። በሌላ በኩል በታንዛኒያው ምርጫ በፕሬዝዳንት እጩዎቹ መካከል ጠንካራ ፉክክር እንደሚኖር ይታመናል። ከገዢው ፓርቲ የሚፎካከሩት ጆን ማጎፉሊ ፉሊ ሲሆኑ ታንዛኒያ ነጻ ከወጣች ጊዜ ከ50 ዓመታት በኋላ ደግሞ ለመጀመሪያ ጊዜ ለተቃዋሚዎች እጩ የሆኑት ኤድዋርድ ሎዋሳ ናቸው። በስልጣን ላይ የሚገኙት ጃካያ ኪክዌቴ ከሁለት የምርጫ ዘመን በኋላ መወዳደር አይፈቀድላቸውም። 24 ሚሊዮን የታንዛኒያ ሕዝብ ድምፁን ይሰጣል ተብሎ በተጠበቀበት ምርጫ በርካታ ሰው ተሰልፎ ቢጠባበቅም እንደ ሀገሪቱ የሰዓት አቆጣጠር ከቀኑ አስር ሰዓት ላይ የምርጫ ጣቢያዎች መዘግታቸው ተገልጿል። ባለስልጣናት ሰልፍ ይዘው የቆዩት ሰዎች ድምጻቸውን እንዲሰጡ እንደሚደረግ ሆኖም አርፍደው የመጡት ግን እንደማይፈቀድላቸው ገልጸዋል። አድማጮች በመከታተል ላይ የምትገኙት ከዶይቸ ቬለ የሚተላለፈውን የዓለም ዜና ነው። ጀርመን በርካታ ከአፍጋኒስታን የመጡ ስደተኞችን ወደ ሀገራቸው ልትመልስ ማቀዷ ተዘገበ። ፍራንክፈርተር አልግማይን የተሰኘው የጀርመን የእሁድ እትም ጋዜጣ እንደዘገበው ዛሬ ብራስልስ ላይ በተጠራው የአውሮፓ ህብረት ልዩ ጉባኤ ላይ ጀርመን የተገን ጥያቄያቸው ተቀባይነት ያላገኙ ስደተኞችን ከአፍጋኒስታን ጋር በመደራደር ወደ አፍጋኒስታን መመለስ ስለሚቻልበት መንገድ ማመቻቸት እንደምትፈልግ ማሳየት ትሻለች። የድርድሩ ዓላማ ወደ አውሮጳ ተሰደው ተገን ከሚጠይቁ ስደተኞች መካከል ከሶሪያ ቀጥሎ አብዛኞቹ አፍጋኒስታውያን መሆናቸው ነው። ምንም እንኳን እስካሁን ጀርመን ውስጥ ተገን ከጠየቁ አፍጋኒስታውያን ግማሽ ያህሉ ብቻ ጥያቄያቸው ተቀባይነት ቢያገኝም፣ ካለፉት ዓመታት አንስቶ ማንም ሰው በግዳጅ ወደ ሀገሩ የሚመለስበት ሁኔታ መቋረጡን ጋዜጣው አክሎ ገልጿል። ዛሬ ብራሰልስ ላይ በሚካሄደው ልዩ ጉባኤ በስደተኞች ቀውስ ውስጥ የሚገኙት ሀገራት መሪዎችና የመንግስት ተወካዮች ይመክራሉ። ዛሬ ቴላቪቭ ውስጥ በሺህ የሚቆጠሩ ሰዎች እስራኤልና ፍልስጤም በሰላም እንዲደራደሩ ለመጠየቅ ሰልፍ ወጡ። ፒስናው እንደተሰኘው ድርጅት ገለጻ በዛሬው ሰልፍ ስድስት ሺህ የሚጠቁ ሰዎች አደባባይ ወጥቷል። እንደ እስራኤል የመገናኛ ብዙሀን ሰልፈኞቹ የጠቅላይ ሚኒስትር ቤንያሚን ኔትንያሁ መንግስት የሚያራምደውን ፖለቲካ ተችተዋል። በሌላ በኩል ጠቅላይ ሚኒስትር ኔትንያሁ በአጨቃጫቂው የኢየሩሳሌም ቅዱስ ስፍራ ካሜራዎች ቢተከሉ እስራኤል በስፍራው የሚጠቀሙ ምዕመናን በተመለከተ ለውጥ እንዳላደረገች ማረጋገጫ ሊሆን ይችላል የሚል ተስፋ እንዳላቸው ዛሬ ተናግረዋል። የአላቅሳ መስጊድ የሚገኝበት ስፍራ ለሙስሊሞችም ይሁን ለአይሁዳውያን ክብደት የሚሰጠው የአምልኮ ስፍራ ሲሆን ሙስሊሞች እስራኤል ይህንን ስፍራ በሚጠቀሙት ላይ ለውጥ አድርጋለች ወይም ታደርጋለች ሲሉ ይሰጋሉ። እስካሁን በአካባቢው በተነሳ ዓመፅ አንድ ኤርትራዊ ዘጠኝ እስራኤላዊና ሀምሳ ሰባት ፍልስጤማዊ ተገድለዋል። ኢትዮጵያዊው ሲሳይ ለማ ዛሬ በወንዶች የፍራንክፈርት ማራቶን ውድድር አሸነፈ። በጥር ወር በዱባይ ማራቶን አምስተኛ፣ በሚያዝያ ወር በቪያናው በተካሄደው ማራቶን አንደኛ የወጣው ሲሳይ ዛሬ ደግሞ በጀርመን ፍራንክፈርት ከተማ ሁለት ሰዓት ከስድስት ደቂቃ ከሃያ ስድስት ሰከንድ በመሮጥ አንደኛ ወጥቷል። ኬንያዊው ላኒ ሩቶ ከሲሳይ ስምንት ሰከንድ በኋላ ተከትሎ በመግባት ሁለተኛ ሲሆን ሌላኛው ኬንያዊ አልፈርስ ላጋት ደግሞ ከ22 ሰከንድ በኋላ ሶስተኛ በመሆን ገብቷል። በሴቶች ውድድር ኢትዮጵያዊቱ አትሌቶች ከሰላሳኛው ኪሎ ሜትር በኋላ ተፎካካሪዎቻቸውን ጥለው በአንድነት በምሮት ሜዳሊያዎቹን ከአንድ እስከ ሶስት ሰብስበው ወስደዋል ኢትዮጵያዊቱ ጉለሜ ቶሌሳ ሁለት ሰዓት ከ23 ደቂቃ ከ12 ሰከንድ ብመሮጥ ከድንቅነሽ መካሽ ጋር ተፎካክራ ስታሸንፍ ከ40 ሰከንድ በኋላ ደግሞ ቆረን ጀለላ በመግባት ሶስተኛ ሆናለች። ይህ ዶቼቨለ ነው። አድማጮች አረስተ ዜናው በድጋሚ እንሆ። ዛሬ በታንዛኒያና ኮትዲቯር ፕሬዝዳንታዊ ምርጫ ተካሄደ። በኮትዲቯር በስልጣን ላይ የሚገኙት አላሳን ዋታራ ምርጫውን በብልጫ ድምጽ ያሸንፋሉ ተብሎ ይታመናል። በታንዛኒያው ምርጫ በፕሬዝዳንት እጩዎቹ መካከል ጠንካራ ፉክክር እንደሚኖር ይታመናል። ከሊቢያ ትሪፖሊ ከተማ 160 ኪሎ ሜትር ርቀት ላይ በሚገኝ የባህር ዳርቻ የ29 ሰዎች አስክሬን መሰብሰቡን የቀይ መስቀል ድርጅት አስታወቀ። ሟቾች አፍሪቃውያን ከመሆናቸው በስተቀር ዜግነታቸው አልተነገረም። ኢትዮጵያዊው ሲሳይ ለማ ዛሬ በወንዶች የፍራንክፈርት ማራቶን ውድድር ኬንያውያን ተፎካካሪዎቹን ጥሎ አሸነፈ። በሴቶች ውድድር ከአንድ እስከ ሶስት አሸናፊዎቹ ኢትዮጵያውያን ሆኗል። ዜናው አበቃ። በእኔ በኩል መልካም ምሽት።